ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ፎር ዘ ራይት ኦፍ ኢትዮጵያንስ የተሰኘ ድርጅት በደቡብ ብሔር ብሔረሰቦችና ክልል ለተፈናቀሉ የጌዴዮ የወላይታና የጉራጌ ተወላጆች የግማሽ ሚሊዮን ብር እርዳታ መስጠቱ ታወቀ። በአንድ ሕዝብ መካከል እንዲህ ያለ መጠፋፋት መፈጠሩም እንዳሳዘነው ገልጧል። መለስካቸው አምሃ አጠር ያለ ዘገባ ልኮልናል። ድርጅቱ በመግለጫው እንዳመለከተው በደቡብ ክልል በተቀሰቀሰው ግጭት በጌዲዮ እንዲሁም በወላይታና በጉራጌ ተወላጆች ላይ በደረሰው መፈናቀልና የሕይወት መጥፋት ከፍተኛ ሐዘን እንደተሰማው ይገልጻል። አክለውም በአንድ ሕዝብ ውስጥ እንዲህ ዐይነት መቃቃርና ዘር ለይቶ መጠፋፋት እጅግ አሳዛኝ መሆኑን፣ መደረግ ያልነበረበትም መሆኑን ሕዝቡ እንዲረዳውና ለተመሳሳይ ግጭት እንዳይጋለጥ እናሳስባለን ብሏል። ድርጅቱ አስከትሎም በአሁኑ ወቅት በደቡብ ክልል የተፈጠረውን ግጭት መንግሥት እንደ ቀድሞው በምስጢር አለመያዙንም አመስግነዋል። ስለሆነም መንግሥት በየአካባቢው የተፈናቀሉ ሰዎችን ለመርዳት በክልሉ አንድ ግብረ ኃይል ያቋቋመ በመሆኑ ግሎባል አሊያንስ ወይንም ዓለም አቀፍ ትብብር ለኢትዮጵያውያን መብት አዲስ አበባ በሚገኘው ተወካዩ አማካኝነት እንዲሰጥ መላኩን ይናገራል። የእርዳታው ገንዘብም በአጭር ጊዜ ውስጥ ለተጎጂዎች በጉዳታቸው ልክ እንደሚከፋፈል ያለውን እምነት ገልጿል። ለክልሉና ለፌዴራል መንግሥትም ተጨማሪ እርዳታ እንዲሰጥ ጥሪ አቅርበዋል። መለስካቸው ካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ